የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንድናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ሐሙስ ታህሳስ 23 2012 ዓ ም ምሽት ፕሮግራማችንን እናስተዋውቃችሁ። የቤንሻንጉል ጉሙዝ ክልል ምክር ቤት አባልና የኢኮኖሚክ ዘርፍ ሰብሳቢ ዛሬ በሸማቂዎች መገደላቸውን የክልሉ መንግሥት አስታውቋል። አቶ አብዱላሂ ሶጃር በታጠቀው ኦሮሚያ ውስጥ መሽጎ ያለው የኦነግ ሸኔ ክንፍ እርምጃ ተወስዶበት በአሁኑ ሰዓት እጅግ በጣም አሳዛኝ በሆነ ሁኔታ ውስጥ ነው ያለ። ነው የክልሉ መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ መለሰ በየነ ናቸው። ዘርዘር ላለ ማብራሪያ ይዘናቸው እንመለሳለን። በሌላ ዘገባችን ደግሞ ኢትዮጵያ በቀጣይ አምስት ዓመታት የሳተላይት ማምረቻ መፈተሻና ማከፋፈያ ማዕከል ለመገንባት እቅድ እንዳላት የኢትዮጵያ ስፔስ ሳይንስና የቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰለሞን በላይ ለአሜሪካ ድምፅ ተናግረዋል። ላሊበላ ላይ የተጀመረውን የአስትሮኖሚካል ምርምር ጣቢያውን አጸደቆ ዓለም አቀፍ ማዕከል አድርጎ ስራ ማስጀመር እነዚህ በአጭር ጊዜ በሚቀጥሉ አምስት ዓመት ስጥ የተሰጡ ናቸው። ይዘናቸውን እንመለሳለን። ወሎ ዩኒቨርሲቲ ደሴ ካምፓስ ዛሬ በተማሪዎች መካከል ተፈጠረ በተባለ ግጭት የአንድ ተማሪ ሕይወት ሲያልፍ፣ አንዱ ላይ ጉዳት መድረሱን ዩኒቨርሲቲው አስታውቋል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሻው ጽዮን ግርማ ነኝ። ማክቤል ያቤሮ ፕሮግራሙን በማቀናበር አብሮን ያመሻል። በቅድሚያ ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ ከዜናዎቹ ጋር መተናል። ታህሳስ አስር 2012 ዕለት በአማራ ክልል ምዕራብ ጎጃም ሞጣ ከተማ የነበረውን የመስጊዶች ቃጠሎ የሚመረምር የልኡካን ቡድን የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ወደ አካባቢው ልኮ ነበር። ከክልሉ ባለስልጣናት ጋር በመወያየት ጉዳዩን በመመርመር የቆየው የልኡካን ቡድኑ ዛሬ ለመገናኛ ብዙሀን ባቀረበው ገለጻ መሰረት በሞጣ ከተማ ሶስት መስጊዶች መቃጠላቸውና ሌላ አንድ መስጊድም ከፍተኛ የሆነ የንብረት ውድመት እንደደረሰበት እና እንዲሁም ሌላ አምስተኛ መስጊድ ደግሞ ደግሞ የድንጋይ ድብደባ እንደደረሰበት አሳውቀዋል። የኮሚቴው አባል ኡስታዝ በድሩ ሁሴን ከመስጊዶቹ ጥቃት በተጨማሪ የአንድ መቶ ስልሳ ሰባት የሚሆኑ ሙስሊም መኖሪያ ቤቶች ላይ ጥቃት ደርሷል ብሏል። ይህም ማህበረሰቡን ስጋት ውስጥ መክተቱን ገልጸው መንግስትም ኃላፊነት ወስዶ ይቅርታ እንዲጠይቅ መጠየቁንም አሳውቀዋል። ዘገባውን ያደረሰን ሙክታር ጀማል ነው። የአስተዳደርና ወሰን የማንነት ጉዳዮች ኮሚሽን ከወሰንና ማንነት ጋር ተያይዞ የሚነሱ ችግሮችን ለመፍታት የሚረዳ መፍትሄ ለማስቀመጥ ስልታዊ እቅድ ማዘጋጀቱን አስታውቋል። ከተቋቋመበት ጊዜ ጀምሮ የውስጥ አደረጃጀትና የዝግጅት ምዕራፍ ስራዎችን ሲሰራ መቆየቱን የገለጸው ኮሚሽኑ ሀገራዊ ጥናትና ምርምር ለማካሄድም መሰናዳቱን ተናግሯል። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላት ከደቡብ ክልል ምክትል ርዕሰ መስተዳደር ከአቶ ርስቱ ይርዳው ጋር ዛሬ በሐዋሳ ከተማ መክረዋል። ዘገባውን ያደረሰን ዮናታን ዘውዴስ ነው። ኬንያ ውስጥ ላሙ በተባለ የጠረፍ ወረዳ በአልሻባብነት የሚጠረጠሩ አማጽያን አንድ የመንገደኞች ቡድን አጥቅተው ሶስት ሰዎች መሞታቸውን የሀገሪቱ ባለስልጣኖች ገልጸዋል። ሌሎች ሶስት ሰዎች ደግሞ በጥቃቱ ቆስለዋል ተብሏል። አውቶቡሱ ከሞንባሳ ከተማ ወደ ላሙ ይጓዝ እንደነበረም ታውቋል። የላሙ ወረዳ ኮሚሽነር ኢሩንጉ ማቻሪያ ስለ ጥቃቱ ለኬንያ ሚዲያ አረጋግጠዋል። የኬንያ ወታደራዊና የጸጥታ ኃይሎች ተጠርጣሪዎቹን ፍለጋ አካባቢውን እያሰሱ በመሆናቸው ወደ ላሙ አካባቢ ጉዞ እንደማይኖ እንዳይኖርም ተደርጓል። የሶማሊያው አልሸባብ ካለፈው አስርት ዓመት አንስቶ ኬንያ ላይ በርካታ ጥቃቶችን ሲያካሄድ ቆይቷል። ጥቃቱን የሚያካሄደውም ኬንያ፣ ሶማሊያ ላለው የአፍሪካ ሕብረት የሰላም ተልዕኮ ወታደሮችን ማቅረቢያውን ለመበቀል ነው ይላል። የእስራኤል ጠቅላይ ሚኒስቴር ቤንያሚን ነታንያሁ የተመሰረቱባቸውን የእምነት ማጉደልና ውድ ስጦታዎችን ጨምሮ የጉቦ መቀበልና የማጭበርበር ወንጀል ክስ እንዳይቀርብባቸውና ያለመከሰስ መብታቸው እንዲከበር እንደሚጠይቁ በትላንትናው ዕለት ተናግረዋል። ኔታንያሁ ስለ ጉዳዩ ያስታወቁት ለ11 ያክል ደቂቃዎች ባካሄዱት በቀጥታ በቴሌቪዥን በተላለፈ ጋዜጣዊ መግለጫ ላይ ነው። ያለመከሰስ መብቱ በጊዜያዊ መልክ እንደሚሆን ጠቅላይ ሚኒስተሩ ሲያስረዱ፣ የሚፈቀደውም በስልጣን ላይ እስካለበት ጊዜ ድረስ ነው ብለዋል። በኢራን የሚደገፉ ሚሊሻዎች ኢራቅ መዲና ባግዳድ ላይ ከሚገኘው የዩናይትድ ስቴትስ ኤምባሲ አካባቢ ዛሬ በመሄዳቸው ሁኔታው ጋብ በማለቱ ተገልጿል። ሚሊሻዎቹና ደጋፊዎቻቸው ለሁለት ቀናት ያክል የኤምባሲውን ግቢ ሲያጠቁ ቆይቷል። የእንግዳ መቀበያ አካባቢውን ሰባብረዋል። እሳቶችን አቀጣጥለዋል ግድግዳው ላይ ያሉ ስዕሎችን ስለዋል። ዩናይትድ ስቴትስ ኢራቅና ሶሪያ በሚገኙ በኢራን በሚደገፉ የሚሊሻ ቡድኖች ላይ የአየር ድብደባ ማካሄዷን በመቃወም ነው ሚሊሻዎቹና ደጋፊዎቻቸው ይህን መሰል እርምጃ የወሰዱት። ከታይዋን መዲና ታይፓ ወጣ ብሎ በሚገኝ ተራራማ ቦታ አካባቢ ዛሬ አንድ ሄሊኮፕተር ተከስክሶ በአደጋው ከሞቱት ስምንት ሰዎች መካከል የሀገሪቱ ከፍተኛ ወታደራዊ ኃላፊ እንደሚገኙባቸው ታውቋል። የአየር ኃይል ጄኔራል ሼን ይሚንግን የታይፔን ኤታ ኤታማዦር ሹምን ና አስራ ሁለት ሌሎች ሰዎችን ያሳፈረው ብላክ ሀውክ ሄሊኮፍተር ዛሬ ማለዳ ታይፔይ ከሚገኝ የአየር ኃይል ሰፈር ከሰሜን ምስራቅ ኢላን ወረዳ ወደሚገኘው ሰፈር ያመራ እንደነበርም ተገልጿል። ተሳፋሪዎቹ በሰፈሩ ያሉትን ወታደሮች ለመጎብኘት ይጓዙ እንደነበርም ታውቋል። ሄሊኮፍተሩ ከተነሳ ከጥቂት ደቂቃዎች በኋላ ታዲያ ከራዳር እይታ መጥፋቱና የሀገሪቱ መጥፋቱን የሀገሪቱ መከላከያ ሚኒስቴር ገልጿል። ሶስት ዋና ጄኔራሎች በአደጋው ከሞቱት ሰዎች መካከል ናቸው። ሌሎች አምስቶች ግን ተርፈዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ትላንት ታትሞ በወጣው በአዲስ ዓመት ንግግራቸው ስለ ኒውክሌር ጉዳይ መነጋገሩን በኦፊሴል የተውት እንደማይመስል ተገልጿል። ይሁንና ሕዝባቸውን ማዕቀብ ለማይነሳበት የረዥም ጊዜ መጻይ እድል እንዲዘጋጅ መልእክት ያስተላለፉ ይመስላልም ተብሏል። ለወራት ያክል አጣብቂኝ ውስጥ የገባው የድርድር ሁኔታ ሊሻሻል የማይችል መሆኑን የሰሜን ኮሪያው መሪ ባደረጉት ንግግር አመላክቷል። የሰሜን ኮሪያው ገዢ ፓርቲ ለአራት ቀናት ያክል ያደረገውን ስብሰባ ሲያበቃ ኪም ጆንግ ኡን ባደረጉት ንግግር በዩናይትድ ስቴትስ ላይ የእምቢተኛነትን መንፈስ በማንጸባረቅ ለወደፊቱ ከባድ ሁኔታ ሊኖር ይችላል ሲሉ ህዝባቸውን እንዳስጠነቀቁ ተዘግቧል። አድማጮች፣ ለሰዓቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራቸው አምሹ። ዜናው እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ እያስተናገድኳችሁ ያለሁት። አሁን ቀዳሚ የሆነ ርዕሳችንን እናስደምጣችሁ። የቤንሻንጉል ጉምዝ ክልል ምክር ቤት አባልና የኢኮኖሚ ዘርፍ ሰብሳቢ ዛሬ በሸማቂዎች መገደላቸውን የክልሉ መንግስት አስታውቋል። የክልላዊ መንግስቱ ኮሚኒኬሽን ቢሮ በሰጠው መግለጫ አቶ አብዱላሂ ሶጃር የተገደሉት በኦነግ ሸኔ ታጣቂዎች ነው ቢሉም የቡድኑ የምዕራብ ቀጠና ቃል አቀባይ ግን ውንጀላውን አስተባብሏል። ናኮር መልካ ዝርዝሩን ይዟል የቤኒሻንጉል ጉሙዝ ክልል ምክር ቤት አባልና የኢኮኖሚ ዘርፍ ቋሚ ኮሚቴ ሰብሳቢ አቶ አብዱላሂ ሶጃር ዛሬ ማለዳ ማለትም ሐሙስ አንድ ሰዓት ተኩል ላይ በታጠቁ ኃይሎች በደረሰባቸው ጥቃት መገደላቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ ለብዙሃን መገናኛ ገልጸዋል ጠንካራ አመራራችን አቶ አብዱላሂ ሶጃር በታጠቀው ኦሮሚያ ውስጥ መሽጎ ያለው የኦነግ ሸኔ ክንፍ እርምጃ ተወስዶበት በአሁኑ ሰዓት እጅግ በጣም አሳዛኝ በሆነ ሁኔታ ውስጥ ነው ያለ ነው። ከአሶሳ ተነስተው ወደ ነቀምት ለስራ ጉዳይ እየሄዱ ባሉበት ሁኔታ ላይ ከጠዋቱ አንድ ሰዓት ተኩል አካባቢ ቤንጓ በሚባል አካባቢ ላይ እርምጃ የተወሰደው እንደምታውቁት ባለፉት አንድ ዓመት ተኩል አካባቢ ጀምሮ ኦሮሚያና ቤኒሻንጉል መካከል ያለው መንገድ ለረጅም ጊዜ ተዘግቶ የቆየበት ሂደት አለ። የትራንስፖርቴሽን አገልግሎትም ጭምር ቁሞ የነበረበትና ትልቅ ችግር ውስጥ ህዝቡ የገባበት አግባብ ነበረና ቅርብ ጊዜ ሁለቱ ክልል መንግስታት ህዝቦችን ወደ አንድ ለማቀራረብ በሰሩት ስራ አንጻራዊ ሰላም አለ ብለን እንቅስቃሴዎችን እያደረግን ባለንበት ዛሬ ጠዋት ላይ በአመራራችን ላይ በግፍ የተሞላበት ግድያ የተፈጸመበት አግባብ ነው ያለውና በጥቃቱም ከአቶ አብዱላይ ጋር በመኪና ውስጥ የነበሩ አንድ ወንድና አንድ ሴ ላይ መጠነኛ ጉዳት ደርሶ በህክምና እርዳታ ላይ እንዳሉ ገልጸዋል። አቶ መለሰ ኃላፊው በቅርቡም የታመመ ቤተሰባቸውን ሲያሳክሙ ቆይተው እየተመለሱ የነበሩ አንድ የፖሊስ አባልም በምዕራብ ወለጋ ቢላ በሸማቂዎች ተገለዋል ካሉ በኋላ ከክልሉ ተነስቶ ኦሮሚያ ክልልን የሚያቋርጠው መንገድ ባለፈው ዓመታት ከፍተኛ ስጋት የነበረበት መሆኑን አስታውሰዋል። ከዚህም የተነሳ ሌላ የትራንስፖርት አማራጭና መንገድ በመጠቀም ላይ እንደሚገኙ ገልጸዋል። ኃላፊው በዚህ መስመር መሄድ አይችልም ኢቨን ሳይኖሩ በአውሮፕላን ነው እየሄደ ያለው። ካልሆነ ደግሞ በዚህ በመተከል ዙሮ መሄድ ነው ያለው አማራጭ። ስለዚህ ይህ ምንም ጥያቄ ውስጥ የሚገባ አይደለም። በተጨባጭ የተደራጀ የኦነግ ሸኔ ከክልሉም አቅም በላይ ሆኖ ነው ያለው፣ ከኦሮሚያ ብሔራዊ ክልላዊ አቅም በላይ ሆኖ ጫካ ውስጥ ተመሽጎ ዜጎች ላይ ተገቢ ያልሆነ እርምጃ እየወሰደ ያለበት ሁኔታ አለ እና በአሁኑ ሰዓት ይሄ መንገድ ስጋት ውስጥ እየገባ ነው ያለው። የኦሮሚያ ብሔራዊ ክልላዊ መንግስትም በዚህ ጉዳይ ላይ ልዩ ትኩረት ሰጥቶ እየሰራ እንደሆነ ይገባናል። ነገር ግን ችግሩን በዘላቂነት ከመፍታት አኳያ ብዙ ችግሮች አሁንም እየታዩ ስለሆነ ትኩረት እንዲሰጥበት ነው ለማሳሰብ ንፈልገው። እንደሳቸው ገለጻ በምዕራብ ኦሮሚያ ባሉ የተለያዩ አካባቢዎች የመንግስት ኃላፊዎችን ኢላማ ባደረገው እታጣቂዎች ባለፈው አንድ ዓመት በተፈጸመው ጥቃቶች ቢያንስ ስምንት ኃላፊዎች ተገልለዋል። በጥቃቱ ሌሎችም ሰዎች ሰለባ በመሆናቸው የሟቾች ቁጥር ከፍ ያለ ነው ብለዋል አቶ መለሰ። የኦሮሞ ነጻነት ሸማቂዎች ምዕራብ ቀጠና ቃል አቀባይ ቢሊሱማ ጎታ ይህንን የመንግስት ወቀሳ አስተባብለዋል። የኦሮሞ ነጻነት ሸማቂ ቡድን አሁን በተጠቀሰው ስፍራ ላይ አይንቀሳቀስም። አካባቢውን ተቆጣጥሮ የሚገኘው እና የሚያስተዳድረው ኮማንድ ፖስት በመሆኑ ኮማንድ ፖስቱ በማንም ላይ እርምጃ ወስዶ፣ እርምጃ የወሰደው የኦነግ ሸማቂ ነው ብሎ መልስ ይሰጣል። ይህንንም ድርጊት የፈጸመው ኮማንድ ፖስት ነኝ የሚለው አካል ነው። በአካባቢው ሰላም እንዲወርድና በመንግስትና ሸማቂዎች መካከል ያለውን አለመግባባት ለመፍታት ፍላጎት እንዳላቸው ይገልጻሉ ቃል አቀባዩ። የዛሬ ስድስት ወር ገደማ ከመንግስትና አባገዳዎች ተወክለው በስልክ ከእነሱ ጋር የተወያዩ ለጊዜው ስማቸውን መጥቀስ ያልፈለጉ ግለሰቦች ሸማቂዎቹ ላቀረቡላቸው ስድስት ነጥቦች እስካሁን መልስ አልሰጡንም ብለዋል። ከነጥቦቹም መካከል ገለልተኛና ሶስተኛ አካል በተገኘበት መነጋገር የታሰሩ ሰዎች እንዲፈቱና፣ በኮማንድ ፖስቱ ስር የሚንቀሳቀሱ የመንግስት ወታደሮች ወደ መጠለያቸው እንዲመለሱ የሚጠይቅ እንዳለ ቃል አቀባዩ ገልጸዋል። እንደ ቅድመ ሁኔታ ያነሷቸው ነጥቦች መልስ ቢያገኙ ገብተው በሰላም ለመንቀሳቀስ ፍላጎት እንዳላቸው ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ። ናኮርን ለደረሰን ዘገባ እናመሰግናለን። ወደ ወሎ ነው የምናልፈው። በቀጣዩ ዘገባችን በወሎ ዩኒቨርሲቲ ደሴ ካምፓስ ዛሬ በተማሪዎች መካከል ተፈጠረ በተባለ ግጭት የአንድ ተማሪ ሕይወት ሲያልፍ አንዱ ላይ ጉዳት መድረሱን ዩኒቨርስቲው አስታውቋል። ግጭቱ በድንገት የተከሰተ መሆኑን የጠቀሰው ዩኒቨርሲቲው በደረሰው አደጋ ሐዘኑንም ገልጿል። መስፍን አራጌ በተከታዩ ዘገባ ዝርዝሩን ያስቀኛናል የአገር ሽማግሌዎች የሃይማኖት አባቶች ከፍተኛ የመንግስት አመራሮችና ተማሪዎች በተገኙበት በዩኒቨርሲቲው ተማሪዎች መካከል እርቅ ከተፈጸመ በጣት የሚቆጠሩ ቀናት ነው ያለፉት። ዛሬ ጠዋት የተከሰተው ድርጊት ዩኒቨርሲቲው ፈጽሞ ያልጠበቀውና አስደንጋጭ መሆኑን የዩኒቨርሲቲው አካዳሚክ ምክትል ፕሬዚዳንት ዶክተር መንገሻየነ ለአሜሪካ ድምጽ ተናግረዋል። ዛሬ ጠዋት ከጠዋቱ ከአንድ ሰዓት ተኩል እስከ ሁለት ሰዓት ከአስር ባለው ጊዜ ውስጥ ብዙዎቹ ተማሪዎች ወደ ክላሳቸው እየገቡ ነበረ። አንዳንዶቹ መምህራኖችን ማስተማር ጀምረዋል የቀሩትን ተቀራፊ የነበሩ ከዋናው የዩኒቨርሲቲው የማኔጅመንት ማዕከል ወይም ማኔጅመንት ህንፃ ራቅ ባለው አካባቢ የተማሪዎች ዶርሚተሪ አካባቢ ግጭት ነው የተከሰተው። ብዙ ተማሪዎቹ እንግዲህ ወደ ክላስ፣ ላይብረሪ እና የቀሩትን ካፌ ውስጥ የነበሩትኝ። ስለዚህ እዛ ላይ በገጠመ ግጭት አንድ ልጅ ወዲያውኑ ተመትቶ ወደ ሆስፒታል ሄደ። ሌላ ደግሞ ሁለተኛ ተማሪ እንደዚሁ ያንን ግጭት ተከትሎ በተማሪዎች መካከል በተነሰተ ግጭት ሌላ ሁለተኛ ተማሪም እንደዚሁ ጉዳት ደርሶበታል። በጣም በሚያሳዝን ሁኔታ መጀመሪያ ላይ ጉዳት የደረሰው ልጅ በሕክምና እየተረዳ ቆይቶ ሆስፒታል ውስጥ ነው እንዳለ ህይወቱ አልፏል። ይሄ በጣም የሚያሳዝን ለወሎ ዩኒቨርሲቲም ለታሪካችንም፣ እንደ አካባቢም የወሎ ዩኒቨርሲቲ ከሚሰራው ስራ አንጻር እንደገና የግቢውን ጸጥታና ደህንነት እየተቆጣጠረ እና እየመራ ካለው የፌዴራል እና የአድማ ብተና ጸጥታ ኃይል ባለበት እንዲህ አይነት ነገር መከሰቱ በጣም ያሳዝናል። ድርጊቱን የፈጸሙ አካላትን በቁጥጥር ስር ለማዋል ጥረት እየተደረገ መሆኑንም አክለው ገልጸዋል። የሰላም ኮንፈረንስ አካሄደናል። ምናልባትም በተለየ መልኩ ዩኒቨርሲቲው በመማር ማስተማር ሂደቱ ፍጹም ጤናማ የነበረ ነው። ምክንያቱ ባልታወቀ በአካባቢውም የጸጥታ ኃይል ባለበት እንደዚህ አይነት ችግር ገጥሞን ለዚህ ዳርጎናል ማለት ነው። ድርጊቱን የፈጸሙት ግለሰቦች ወይም ተማሪዎች በቁጥጥር የግቢውን ጸጥታና ደህንነት የተከታተለ ያለው የፌዴራል ፖሊስ ነው። ከዛ ጎን ለጎን የክልሉ ፖሊስ አድማ ብተና ኃይል አለ። እንደዚሁም የደሴ ከተማ ህዝባዊ ፖሊስ አለ። እነዚህ በሙሉ በቅንጅት ነው የጸጥታና ደህንነት ስራውን የሚሰሩት። ከዛ ባለፈ ከፌደራልና ከክልል የመጡ የፖሊስ ምርመራ ቡድን እዚሁ ግቢ ውስጥ አሉ። በተከታታይ የዩኒቨርሲቲያችንን ሰላምና ደህንነት በማስከበር ወንጀለኛውንም ለህግ ለማቅረብ እየሰሩ ይገኛሉ። በጉዳዩ ላይ ተጨማሪ መረጃ ለማግኘት ጥረት እያደረኩ ሲሆን፣ አንዳንድ አስተያየት ሰጪዎች ግን በወንጀል ድርጊት የሚሳተፉ ተማሪዎች ላይ ምንም አይነት እርምጃ ሲወሰድ አለመታየቱ ሌላ ወንጀል እንዲፈጽም እያነሳሳ ነው ሲሉ ይወቅሳሉ። ዶክተር መንግሻ ግን ዩኒቨርሲቲው አስተዳደራዊና ህጋዊ ተከትሎ እየሰራ መሆኑን ጠቁመዋል። ከዚህ ቀደምም ቢሆን በዩኒቨርሲቲው በእንዲህ አይነት ውከት እና ችግር በመፍጠር የተጠረጠሩ ተማሪዎች አይደንትፋይ አድርጎ በዲስፕሊን ለይቶ በተለይ እንደየጥፋታቸው መጠን የመጨረሻ ማስጠንቂያ በመስጠት አልፏል። ከዛ ባለፈ ግን ከፌዴራልም ከክልልም የመጡ የወንጀል ምርምራ ቡድን እያንዳንዷን እንቅስቃሴ በመመርመር ወንጀል የሚጠየቁትን አይደንትፋይ አድርጎ ወደ ማረሚያ ቤት ልኳል። ዛሬ በተፈጠረው ግጭት ፈተና የነበረባቸው ተማሪዎች ፈተና ሳይወስዱ መቅረታቸው ታውቋል። ኮሎቻ ካምፓስ እና የጤና ትምህርት ክፍል ተማሪዎች መደበኛ ትምህርታቸውን ተከታትለዋል ነው የተባለው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ሰንበት፣ መስፍንን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ የኢትዮጵያ ዲያስፖራ ትረስት ፈንድ ከ300 ፕሮጀክቶች እቅዶቹ ውስጥ 22ቱን ለመጨረሻ ዙር ማሳለፉን አስታውቋል። በአጠቃላይ ለፕሮጀክት ማስኬጃ አራት ሚሊዮን ዶላር መመደቡንና ለአንድ ፕሮጀክት ከ150 ሺ እስከ 300 ሺ የአሜሪካን ዶላር እንደሚመደብ የኢትዮጵያ ዲያስፖራ ትረስት ፈንድ የህዝብ ግንኙነት ኃላፊ ወይዘሮ ሀና አጥናፉ ገልጸዋል። የደን ገረመው ዝርዝሩን ይዛለች። የኢትዮጵያ ዲያስፖራ ትረስ ፈንድ ከቀረቡለት ሶስት መቶ የፕሮጀክት እቅዶች ውስጥ ሀያ ሁለቱን ለመጨረሻ ዙር ማሳለፉን አሳውቋል። ወይዘሮ ሀና አጥናፉ የኢትዮጵያ ዲያስፖራ ትረስት ፈንድ የህዝብ ግንኙነት ኃላፊ ናት። ስለ ምርጫው ሂደት እንዴት ትላለች? እንግዲህ አሁን ከ ሶስት መቶ በላይ የፕሮጀክት ፕሮፖዛሎችን ነበር የተቀበል ነው በዋናነት እንግዲህ ከዛ በላይ የነበሩት ግን የመጀመሪያው ዙር ማጣሪያ የተደረገላቸው ነበሩ እነሱ ግምገማ እንዲደረግላቸው አድርገን ነበረ። ግምገማ የተደረገላቸው እንግዲህ አሁንም በገለልተኞች ነው። ገለልተኞች ማለት ዓለም ላይ ያሉ የኢትዮጵያ ዲያስፖራ ሚሆን ኢትዮጵያ ውስጥ ያሉ ባለሙያዎች ናቸው። እነሱን በጎ ፈቃደኝነት እንዲያገለግሉን እንዲመርጡልን፣ ግምገማ እንዲያረጉ መስፈርቶች አውጥተን ነበር። መስፈርቶችንም በድረገጻችን ያውጥተናቸው ነበረ። በሱ መሰረት ግምገማ እንዲያደርጉልን አድርገን ነበረ። በመስፈርታችን መሰረት ከመቶ ሀምሳ ነጥብ በላይ ያገኙትን ነበር ላኩልን ያለው ላይ አሁን ሀያ ሁለት ብለን አወጣን። ከመቶ ሀምሳ ነጥብ በላይ ያገኙት ወደ ስልሳ ሰባት ፕሮጀክቶች ነው የነበሩት። ስልሳ ሰባቱንም የሚገጽ ባጀት የለንም። ስለዚህ ሀያ ሁለት ፕሮጀክቶችን አጣርተን አውጥተናል። የበለጠ ፈንድ ቢኖረን ኖሮ የበለጠ የተዋጣ ገንዘብ ቢኖረን ኖሮ በጣም ድንቅ ድንቅ የሆኑ ፕሮጀክት ፕሮፖዛሎች ቀርበውልን ነበረ። በጀታቸው ከፍ ዝቅ ሊል ይችላል ግን አራት ሚሊዮን ዶላር ድረስ ብለን የያዝነው ነው እንደዛ እንደግፋለን ብለን የመጀመሪያዎችን ሀያ ሁለት አውጥተናል። በዋናነት ትምህርት ላይ፣ ጤና ላይ፣ እናቶች ላይ፣ ሴቶች ላይ እንደዚህ ነበር የቀረቡልን። ከሁሉም ተፈናቀኑ ዜጎችን ከጤናም፣ ከውሃም፣ ከትምህርትም እንደዚህ እያደረግን ከሁሉም ሴክተሮች መርጠን ሀያ ሁለቱን አሳልፈናል። በጣም በተቻለን አቅም በሁሉም ክልል ላይ እንዲሆን አድርገናል። አንዳንዱ ክልል በጣም ብዙ ፕሮጀክት አስገብቷል። አንዳንዱ ክልል ውሱን ነው ያስገባው። እንደዛም ቢሆን ግን ተደራሽነታችን ለሁሉም የኢትዮጵያ ሕዝብ ነው በሚል ሁሉም ክልል ላይ ለማድረግ ሙከራ አድርገናል። ሀያ ሁለቱን አሳለፍን ማለት ያ ሁሉም ለፈንዱ ብቁ ናቸው ማለት አይደለም። ከዚህ በኋላ ደግሞ ሁለት መመዘኛዎች ይቀሩናል። አንደኛው የካፓሲቲ አሰስመንት የምን ቦታው ስራ ቦታቸው ተሄዶ ሄዶ ተጎብኝቶ ምን ያህል ብቁ ነው የሚገመገም ነው። ሌላው ደግሞ የበጀቱ ነው። ሰጡን በጀት ምን ያህሉን ለራሳቸው ለአድሚኒስትሬቲቭ ኮስት ያውሉታል ምን ያህሉን ፖለቲ ላይ ያው እንደዚህ የሚለው ሁለቱ ግን ገማ አይቀርናል። ብዙ ጊዜ አይፈጅም። እሱ የጥር መጨረሻ ላይ ሁሉንም ጠንግመን የመጨረሻ ምንበብ እንደዚህ ናቸው የሚለውን ማሳወቅለን ማለት ነው። አሁን ላይ ባለው ሂደት ምን ያህሉ ፕሮጀክቶች አልፈው ወደ ትግበራ ይገባል የሚለው በቀጣይ በሚኖረው የጉብኝትና የበጀት ግምገማ ላይ እንደሚወሰን የገለጹት ወይዘሮ ሀና በአጠቃላይ ግን የዲያስፖራ ትረስ ፈንዱ የመደበው አራት ሚሊዮን ዶላር እስኪሞላ ድረስ ፕሮጀክቶችን እንደሚቀበልና ለአንድ ፕሮጀክትም ከመቶ ሀምሳ ሺ ዶላር እስከ ሶስት መቶ ሺ ዶላር ድረስ እንደሚሰጥ ጠቁመዋል። እንግዲህ አሁን በአጠቃላይ የምናወጣው ወደ አራት ሚሊዮን ዶላር ነው ብለናል። አራት ሚሊዮኑን አሁን በባንክ በሚመነዘር ያን ያህል ይሆናል ማለት ነው። ለአንድ ፕሮጀክት በትንሹ ወደ መቶ ሀምሳ ሺህ ዶላር ያስፈልገናል። ከፍ ሲል ደግሞ ሁለት መቶ ሀምሳ ሺህ እና ሶስት መቶ ሺህ ዶላር ያስፈልገናል ለአንድ ፕሮጀክት በዛ መሀል ነው ፕሮጀክት ፕሮፖዛላቸውን በሙሉ ሊያስገቡ ሰዎችን አሁን ያሳለፍ ነው እና መጨረሻ ላይም እንሰጣለን ብለን የምናስበው እንግዲህ አምስት ፕሮጀክት አስር ሀያ ሰላሳ ፕሮጀክት ማለት አሁን የማንችለው ለምንድን ነው። ከአራት ሚሊዮን ዶላር ድረስ የሚፈጅብንም ከመቶ ሀምሳ ሺህ እስከ ሶስት መቶ ሺህ ዶላር ድረስ ያለውን ተጀምሮ ምን ያህል ፕሮጀክት መደገፍ እንችላለን የምንለውን ያን ነው ማወቅ የምንችለው ማለት ነው። ግን ባለን ገንዘብ በሙሉ የመጀመሪያዎቹን ለመደገፍ ተነጋግረናል። ፕሮጀክት ፖታሉ በሙሉ በሚጠናበት ጊዜ ትልቁን ነጥብ የያዘ ቀጣይነትና ተግባራዊነት፣ ቀጣይነቱን ሀያ ነጥብ ተሰጥቶታል። ተግባራዊነቱ ደግሞ ወደ አስራ አምስት ነጥብ ተሰጥቶታል። ሁሉንም በነገራችን ላይ በድረ ገጻችን ላይ ሁሉንም ነጥቡን ከን መስፈር አውጥተነዋልና በዛ መሰረት እየተገመገመ እስካለን ብር መደገፍ እስከምንችለው ድረስ ያለውን በሙሉ ፕሮጀክቶች እናሳልፋለን እንግዲህ ትልቁ ጊዜ የሰጠነው በሁለት ዓመት ውስጥ ተጠናቆ እንዲያስረክቡን ነው። ሲያጠቃልሉም የዲያስፖራው ገንዘብ ባክኖ እንዳይቀር በቀጣይ እነዚህን ፕሮጀክቶች የሚከታተሉ ባለሙያዎች እንደሚቀጥሩ የገለጹት ወይዘሮ ሀና እስካሁን ድረስ ባለው ስራዎች ሁሉ የሚፈጸሙት ከተባበሩት መንግስታት የልማት ድርጅት የኤንዲፒ በተገኘ የገንዘብ ድጋፍና በበጎ ፈቃደኞች መሆኑንም አጽንዖት ሰጥተው ተናግረዋል። አሰራራቸው ግልጽነት እንዲኖረውም በድረገጻቸውና በተለያዩ መገናኛ ብዙሀን ላይ በግልጽ ለተጠያቂነት ክፍት በሆነ መልኩ የሚሰሩበት ስርዓት መዘርጋታቸውንም አሳውቀዋል። Lamir Kadim's radio, Aidan Washington DC. ኤደንን ለዘገባው እናመሰግናለን። በቀጣዩ ዘገባችን ደግሞ ወደ ትግራይ ክልል እንወስዳችኋለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት፣ በቀጣይ ቅዳሜና እሑድ አስቸኳይ ድርጅታዊ ጉባኤ ያካሂዳል። ጉባኤው የጽናትና መመከት ጉባኤ በሚል መሪ ሀሳብ ነው የሚካሄደው ተብሏል። በዚህ ጉባኤ ፓርቲው በውህደት ጉዳዩ ላይ የመጨረሻ ውሳኔ ያሳልፋልም ተብሎ ይጠበቃል። ሙልጌታ አጽብሃ አጠር ያለ ዘገባ ያሰማናል። ህዝባዊ ወያነ ሐርነት ትግራይ ህወሀት በታሪኩ ለመጀመሪያ ጊዜ ነው አስቸኳይ ጉባኤ የጠራው። ቀጣይ ቅዳሜና እሑድ የፓርቲው አስቸኳይ ድርጅታዊ ጉባኤ እንደሚካሄድ የህወሀት ጽሕፈት ቤት ለአሜሪካ ድምፅ በጽሑፍ አስታውቋል። የፓርቲው ድርጅታዊ ጉባኤ በውህደት ጉዳይ የመጨረሻ ውሳኔ ይሰጣል ተብሎ ተጠብቋል። በዚህ አስቸኳይ ድርጅታዊ ጉባኤ 1066 ጉባኤተኞች ይሳተፋሉ ተብሏል። ባለፈው ቅዳሜና እሑድ በመቀለ ከተማ በተካሄደው ህዝባዊ ጉባኤ የህወሓት ስራ አስፈጻሚና ማዕከላዊ ኮሚቴዎች ወደ ብልጽግና ፓርቲ ላለመግባት ያሳለፉት ውሳኔ እንደሚደግፉት ተሳታፊዎች ባወጡት የአቋም መግለጫ ገልጸው እንደነበር ይታወቃል። ህወሓት ኢህአዴግ ከመሰረቱ ፓርቲዎች አንድ ሆኖ በአሁኑ ጊዜ በውህደት ለተመሰረተው አዲስ ብልጽግና ፓርቲ ለመቀላቀል ያልወሰነም በኢትዮጵያ ካሉ ገዢ ፓርቲዎች ብቸኛው ነው። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም ወደ ተከታዩ ዘገባችን እንለፍ። ኢትዮጵያ በቀጣይ አምስት ዓመታት የሳተላይት ማምረቻ መፈተሻና ማከፋፈያ ማዕከል ለመገንባት እቅድ እንዳላት የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰለሞን በላይ ለአሜሪካ ድምጽ ተናግረዋል። ዶክተር ሰለሞን ኢትዮጵያ በቅርቡ ከመጠቀቻት ሳተላይት መረጃዎችን መሰብሰብ መጀመሯንም ተናግረዋል። ከእሳቸው ጋር በተያያዥ ጉዳዮች ላይ ቆይታ ያደረገው ሀብታሙ ስዩም ሲሆን ከሳተላይቷ እየተገኘ ያለው መረጃ ምን አይነት ይዘት እንዳለው አስቀድሞ ጠይቋቸዋል። ዶክተር ሰለሞን ይቀጥላሉ መጀመሪያ ላይ ሳተላይት ስታለማ እየሰጠን ተልኮ አለ። ስለዚህ እኛም መረጃውን አሁን እየሰጠን ያለ ነው። ኢትዮጵያ በምትፈልገው መልኩ በሰጠነ ተልኮ በግብርና ዘርፍ፣ በአካባቢ ጥበቃ፣ በከተማ ልማት ዘርፍ፣ በእነዚህ ዘርፎች እያንዳንዱ ዘርፍ ዘርፍ ሌሎች ደግሞ አንዳንድ ጊዜ እንተውማለ ና እነዚህ እነዚህ በእኛ በምንፈልገው ዘርፍ ትዕዛዝ እየሰጠን እየወሰድነ ነው ከዚህ በኋላ ደግሞ ጎን ለጎን ደግሞ ትንተና ስራ እየሰራ ሳተላይት የማምጠቁ ሂደት ከሳተላይቷም የሚፈለገውን መረጃ የማግኘት ሂደት እዚህ ደረጃ ላይ ደርሷል። ይሄ የመጀመሪያው ምዕራፍ ይመስለኛል። ቀጣይ የተቋማችሁ አላማና ግብ የሚሆነው በየትኞቹ እንቅስቃሴዎች ላይ ማተኮር ነው ዶክተር ሰለሞን የአጭርና የረጅም ጊዜ ዕቅድ አለን። የአጭር ጊዜ በተለይ በሚቀጥሉ ሶስት አመት ማነው አምስት አመት ውስጥ አንደኛው የሳተላይት ከጫፍ ከጫፍ ማምራቻ ና ማከፋፈያ ማምራቻ ና መሞከራ መፈተሻ ማዕከል መገንባት ነው። ሁለተኛ የኮሚኒኬሽን ሳተላይት መገንባት ነው። ሶስተኛ ሀይ ሪዞሉሽን ከፍተኛ፣ በደንብ በግልጽ መመልከት የሚችል ከዚህ የተሻለ የመሬት ምልከታ፣ እንደዚሁ ሪሞት ሴንሲንግ ሳተላይት መገንባት ነው። እና እነዚህ በሳተላይት በስፔስ ዘርፍ ሲሆን ስፔስ ኢንዱስትሪውን ሊያግዙ የሚችሉ የግል ባለሀብቶችን የሚያበረታታ ስርዓት መዘርጋት ነው እነዚህ በጣም በአጭሩ በሚቀጥሉ አምስት ዓመት የሰጠናቸው ነው ናቸው እና የሬዲዮ አስትሮኖሚ ዘርፉን ደግሞ በሚቀጥሉ አምስት ዓመት ውስጥ ማዕከል መገንባትና ስራ ምርምሩን ማስጀመር፣ ሌላው ላሊበላ ላይ የተጀመረውን የአስትሮኖሚካል ምርምር ጣቢያውን አጠናቆ ዓለም አቀፍ ማዕከል አድርጎ ስራ ማስጀመር። እነዚህ በአጭር ጊዜ በሚቀጥሉ አምስት ዓመት የተሰጡ ናቸው። ምርምሮች መሰረተ ልማት ዓለም አቀፍ ግንኙነትና ስምምነቶቹ ሁሉ እንደተጠበቁ ማለት ነው። ዶክተር ሰለሞን፣ እነዚህ እንግዲህ ትልልቅ መርሃ ግብሮች ናቸው። እንደ ትልቅነታቸውም ትልቅ የገንዘብ ምንጭም የሚጠብቁ የሚፈልጉ ጉዳዮች ናቸው። የገንዘብ ምንጩስ ከየት ነው የሚሆነው? የእነዚህን መርሃ ግብሮች እውን አድርጎ ለማሳየት እንግዲህ አንድ ነገር አለ። እድገትን ፈልገህ ገንዘብንና ሌሎች ጉዳዮች ደግሞ መፍራት የለብህ። ኢትዮጵያን በሚቀትሉ በአጭር ጊዜ ውስጥ ተወዳዳሪና የበለጸገች አገር እናያረገ ካልነ አንደኛው አስተሳሰቡን መቀየር ነው። በአስተሳሰብ ደረጃ እንደ ህዋ ሁሉ በሰፊ የሚያስብ ዜጋ መፍጠር እና ኢትዮጵያን ተጠቃሚ ማድረግ ካልነ መንግስት የሚችለውን ሁሉ በመንግስት ባለቤትነት የመንግስት ተቋም ስለሆነ በየትኛውም አቅጣጫ ይምጣ በመንግስት በምንም ይምጣ የመንግስት ባጀት ነው እና የመንግስት ባጀት በየደረጃው ይደረግለታል፣ መንግስት ይመደባል። ሁለተኛው ደግሞ በተለይ በአስትሮኖሚ ዘርፍ ብዙዎቹ ዓለም አቀፎች በኢትዮጵያ ጥሩ የሆነ የምርምር ቦታ መሆን የሚያስችል ስለሆነ በጋራ ለመስራትም ስራዎች ይመቻቻሉ እና ዋናው ተዋናኝ ግን መንግስትና ሕዝብ ነው። ስለዚህ እነዚዎች ታሳቢ ተደርገዋል። ዶክተር ሰለሞን ሀገርና ሕዝብን ይጠቅማሉ ላሏቸው ለእነዚህ መርሃ ግብሮች በመላው ዓለም የሚኖሩ ኢትዮጵያውያን ድጋፋቸውን እንዲቸሯቸው አክለው ተናግረዋል። ሀብታሙንም፣ ዶክተር ሰለሞንም እናመሰግናለን። ጥሎብኝ እሱን ወድጃለው፣ ካልመጣ ምን እሆናለው? ነቅሶብኝ በእኔ ከረመ፣ ለምን ወጃችው እንዳትሉኝ፣ ደርሶበት ያየ እስኪፈደኝ፣ ጥሎብኝ ጥሎብኝ። ሰላም እንዴት ናችሁ? ድምጻዊት ናይል ጌት እባላለሁ። ዛሬ በጋቢና ቪኦኤ ሬዲዮ ተገናኝተናል። ሎኪኝን ጋብዣችኋለሁ። እንግዲህ አድማጮች በዝግጅቶቻችን ላይ የሚኖራቸውን አስተያየት በፌስቡክ አትቪ አማሪክ እንዲሁም በትዊተር ሃሽታግ ጋቢና ቪኤን በመጠቀም አድርሱን። ጋቢና ቪኤ አት ቪኤ ኒውስ ዶት ኮምም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለውም ስልክ ደውሉና ለጋቢና ቪኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። እንግዲህ የዛሬውን የጋቢና ቪኤ ጉዟችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ ያመሸው ጽዮን ግርማ ነበው ሞክ ዝብል ያቤሮ አብሮን ቆይቷል። በተከታዩ ዜማ እንሰናበታችኋለን። በነገው ምሽት እንገናኝ። መልካም ምሽት ደናደሩ i love you i you so but yeah i have to it, for it. night